ከማህበረሰብ ለማህበረሰብ የሰርጋቸውን ወጪ ወገኖቻችንን እርዳ በሚል በተዘጋጀ የመስቀል በዓል የገቢ ማሰባሰቢያ ዝግጅት ላይ 10 ሺህ ዶላር የለገሱት የምዕራብ አውስትራሊያ ነዋሪዎች ሊሊና ዳንኤል ቅዳሜ ሴፕቴምበር 25 ምሽት አዲስ አበባን እንዲወክል በተመረጠ አበባ የደመቀ አዳራሽ ውስጥ ፐርዝ የሚኖሩ ኢትዮጵያውያን አልቀሩን በሚያስብል መልኩ በርካቶች በሀገር ባህል ልብስ ተውበው እየተዝናኑ አገር ቤት የሚገኙ ወገኖቻቸውን ለመርዳት በተገኙበት ዝግጅት ላይ የመድረክ መሪው የሰርጋቸውን ወጪ የለገሱት ሙሽሮች የቀለበት ስነ ስርዓታቸውን በዚህ አዳራሽ ይፈጽማሉ ሲል እልልታና ጭብጨባው ደመቀ። ኢትዮጵያዊቷ ብዙ ዓለም ተገኒ ሊሊ ና ኤርትራዊው ዳንኤል ባሃታ በፍቅር የደመቀ ግንኙነታቸውን በጋብቻ አጣምረው ባልና ሚስት ሊሆኑ ከወሰኑ ወራቶች ተቆጥረዋል። አስፈላጊ ነገሮችን ከኢትዮጵያ በማስመጣት የሰርግ ዝግጅት ላይ እንደነበሩ ሊሊ ትገልጻለች። ሆኖም አገር ቤት የሚሰማውና የሚታየው ነገር ልቤን ይነካው ነበረ። የመስቀል በዓል ዝግጅት ገቢ ኢትዮጵያ ውስጥ የተፈናቀሉ ወገኖቻችንን ለመርዳት መዋሉ አንድ ነገር እንዳስብ አደረገኝ። ለሰርጋችን ያሰብነውን ወጪ እዚህ ዓላማ ላይ ብናውለውስ ብዬ ትላለች። አሁን በተፈጠረው ችግር ሰላም ስፔሻል፣ እኔ በራሴ ሰላም አጣሁ በቃ ሀገራችን ላይ ኢትዮጵያ አሁን ባለንበት ሁኔታ በችግር ላይ በተለያየ በረሀብና በጥብ እየተጎዱ ባለችበቁት ወቅት የምንደርስላት እኛ ኢትዮጵያውያን ወዘመተውያን አንተ ወንድም የኛ የኢትዮጵያውያኖች ወንድም ነው እና እሱኛው ነገር በጣም ሰላም ነስታኝ ውስጤን ሁሌ በአጋጣሚ ሳይ እንደገና ደግሞ አንድ እግዚአብሔር የባረከው ባለጸጋ ኢትዮጵያ ውስጥ ተነስቷል። እሱ ሄዶ የሚያደርጋቸውን ነገር ሳይ በየገባ የምትከታተላቸውን እናት ልጇ ምግብ ጠይቋት የምታበላው ስታጣ ምናምን እና በእንደዚህ አይነት ሁኔታ ራሴን ሳቆመው ምንም መልስ አጣሁላት። ማደርገው ነገር አቅም ስለሌለ ማድረግ የምችለው ይሄ እንደሆነ ለራሴ ነገርኩት እና ኢሞሽናል ሆኜ ነው። ባለቤቴ ስራ ነበር እና ከአንድ ካዘጋጀዋ በዚህ አጋጣሚ ላመሰግናት የሚሉት ህይወት የቁም መንግስት፣ እሷን ነው መጀመሪያ ያማከርኳት እና እስኪ እንደ ባለቤት የምታማክር ይሆናል። አይ መልካም ሰው ነው። እሺ ለኛስ ግዴለሽም። ጠብቄ ዋለችኝ፣ ጠብቄ ሲመጣ ስነግረው በጣም ደስተኛ ሆኖ፣ እንደውም እኔ ጋር ያለውን የሆነ የኛስ ነገር አለ፣ እሱን ጨምርልሽ፣ መልካም ነው፣ ትልቅ ነገር ነው ብሎ በሐሳብ የተስማማ በዚህ አይነት ሁኔታ ወሰንን። ለሰው ማማከር ወይንም ለቤተሰቦች ወይም ማማከር ያ በተለያየ ምክንያት ምንም አይነት ሰው ሊያስቆመኝ ስላልፈለግኩ መጀመሪያ ራሴን ማሳመን፣ ሁለተኛ ባሪ እሱም ማሳመን ነበረብኝ። ከዛ ሆነ ያደረግ ነው የፐርስ መልካም ነው። በጣም ጥሩ ጓደኞች ቤተሰቦች አሉኝ። በትክክል ባደርገውም ከዚህ የተሻለ አይሆንም። በመልካም ጥሩ ጋብቻችን አልፏል። እግዚአብሔር እንዲባርክልን፣ ኢትዮጵያ ሀገራችን እንዲባርክልን። በቃሽ እንድለን በጸሎታችሁ አስቡ አስቡን። የደረግነው ነገር በጣም ደስተኛ ነን። በጣም በጣም እጅግ በጣም። ዳንኤል ባህታ ከሊሊ ጋር ጋብቻ ሊፈጽሙ ቀኑን ለመወሰን ኮረና አንዱ ምክንያት ሆኖ ባይችሉም እግዚአብሔር ለመጋባት ይህንን ቀን መረጠ ይላል ሊሊ አገር ቤት ዜና ስትሰማ ሁልጊዜ ታለቅሳለች። ስሜቷ ይነካል። የሰርጋችንን ወጪ ለበጎ አላማ እናውል ስትለኝ ተደሰጥኩ። ኢትዮጵያና ኤርትራ አንድነን፣ ችግሩ የእኛም ነው ሲል ይገልጻል። የኢትዮጵያ ጉዳይ ዜና ስታይ ሁሉ ጊዜ ታለቅሳለች። በጣም ነው የምታለቅ። ስሜታዊ ናት። ብዙ ችግር ስታይ በጣም ነው የምትብል። ይህ ደግሞ በቃ የሱዋ ስሜቱን እንደዚህ ስትለኝ ይህማ በጣም ጥሩ ሀሳብ ነው ስለዚህ እኛ እንደዚህ ሲታስብ በቃ ዛን ጊዜ እናድርግና እነሱ የምናግዛቸው ኢትዮጵያና ኤርትራ ሁላችን አንድ ነው። ስለዚህ ያ ሽግር ደግሞ የኛ ሽግር ነው፣ ምንም ቢሮቸውም ማገዝ አለብን ብለን የወሰን ነው። በዛ ደግሞ መጨረሻ እግዚአብሔር የፈቀደው ወደ ጋብቻ ገባን ማለት ነው። ፍቅር ያፈቀሩትን ሰው ጥልቅ መረዳት ነው። ቀጣይ ህይወታቸው በደስታ የተሞላ እንዲሆን የምትመኘው ሌሊ ለባለቤቱ ያላትን ፍቅር ስትገልጽ፣ ዳንዬ ጭምና መልካም ታዛዥ አክባሪ ነው። እግዚአብሔር ትዳራችን እንዲባርከው እግዚአብሔር ናግዛለሁ። ለባዩን አይቀይርብኝ። በጣም ትሁትና ታዛዥ አክባሪ ነው። እግዚአብሔር የሰጠኝ እወደዋለሁ። ፍቅር ታጋሽና ደግ ነው፣ አይታበይም የበደል መዝገብ የለውም። ከእውነት ጋር ደስ ይለዋል። ሁሉን ተስፋ ያደርጋል። ጠንካራ ደስታ የሰፈነበት ከጥምረት ሁሉ በጣም ጥብቅ የሆነው የጋብቻ ጥምረት ነው። ፍቅር ደግሞ ይጠብቀዋል። ዳንኤል ለባለቤት ያለኝን ፍቅር ለመግለጽ ቃላት ያንሰኛል ይላል። ፍቅር እኔ ድልሽ ሲገልጻት ለእኔ በጣም ታከብረኛለች ሁሉ ነገር ለኔ በቃ ያለባትን ሁሉ ነገር በቃ ነው የምታደርግልኝ። እንደገና ታስዘኛለች ብዙ ነገር ነው ማለት እናቴ ናት። በቃ አሁን በዚህ ሀገር በዚህ ሀገር ሲመጣ እናቴ እህቴ ናት፣ ጓደኛዬ ናት፣ ንሴ ናት፣ ሁሉ ናት። ስለዚህ በቃ ይሄ በዚህ ነው የሚገልጸው። ኤስቤስ ለወይዘሮ ብዙ አለም ተገኒ ሊሊና አቶ ዳንኤል ባህታ መልካም የጋብቻ በዓል ሲል መልካምኞቱን ይገልጻል። ኤልያስ ጉዲሳ ከቪክቶሪያ እያደመጡ፣ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ኤዩ አምሃሪክን ይጎብኙ።